በኦሮሚያና በሶማሌ ክልሎች ግጭቶች የተፈናቀሉ ወገኖችን ወደ የቀያቸው ለመመለስ ፌዴራሉ መንግስት አስፈላጊውን ሁሉ እንደሚያደርግ ጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ ተናግረዋል። ጠቅላይ ሚኒስትሩ በሶማሌ ክልል ርዕሰ ከተማ ጅጅጋ ተገኝተውም ከክልሉ መሪዎችና ከተለያዩ የህብረተሰብ ክፍሎች አባላት ጋር ተወያይተዋል። የዶክተር አብይ እቅዶች እንዲሳኩ ሰላምና በህዝቦች መካከል መተማመን መኖሩ ቁልፍ ጉዳይ መሆኑን የገለጹ አስተያየት ሰጪዎች ጠቅላይ ሚኒስትሩ እንዲፈጥነው ወደዚያ መሄዳቸውን አድንቀዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። አዲሱ ጠቅላይ ሚኒስትር በቀጥታ ከበድ ወዳሉ ስራዎች ገብተዋል። ቃለ መሐላ ከፈጸሙ አንድ ሳምንት እንኳን ሳይሞላቸውም ነው። ከበድ ካሉ የአገሪቱ ችግሮች አንዱ ለሆነው የኦሮሚያና የሶማሌ ክልሎች ግጭት እልባት ሊሰጡ የተነሱት። እናም በትንሣኤ በዓል ዋዜማ ጠቅላይ ሚኒስትር ዶክተር አብይ አህመድ ምክትላቸውን ጨምሮ ከፍተኛ የመንግሥት ባለሥልጣናት የተካተቱበት የልዑካን ቡድን በመምራት በሶማሌ ክልል ጅጅጋ ከተማ ስብሰባ አካሂደዋል። ከጠቅላይ ሚኒስትሩ ጋር አብረው የተጓዙት የኦሮሚያ ክልል ፕሬዝዳንት አቶ ለማ መገረሳና የሶማሌ ክልላቻቸው አብዲ መሐመድ ኦማር በዚህ ስብሰባ መሳተፋቸውም በኢትዮጵያ ቴሌቪዥን ዘገባ ተመልክተዋል። የኦሮሚያና የሶማሌ ክልል ተወላጆች ለዘመናት በፍቅር መኖራቸውን ያስታወሱት ጠቅላይ ሚኒስትሩ ያ እንደሚቀጥል ተስፋቸውን ገልጸዋል። ኦሮሞ እንደምትወዱ ኦሮሞም እንደሚወዳችሁ ታሪካችን በሙሉ ይናገራል። ያ ፍቅራችንን አድሰን በመሀል የገጠሙንን ችግሮች ፈተን ወደፊት እንደምንራመድ በእኔ በኩል ከፍተኛ እምነት ነ ያለኝ። ከሁሉ በላይ ከዚህ የተፈናቀሉ ከዚያ የተፈናቀሉ ሰዎች ለሁላችን፣ ቁስል ለሁላችን አሳዛኝ ድጋሚ መስማት የማንፈልገው ክስተት መሆኑን አምነን ባለን አቅም ሁሉ ተረባርበን ወደ ነበሩበት እንዲመለሱ፣ ከህዝባቸው ጋር እንዲታረቁ፣ የትናንትናውን ታሪክ በፍቅርና በአዳዲስ ድል እንዲቀይሩ የፌዴራል መንግስት ከሁለቱ ክልሎች ጋር በመተባበር አስፈላጊውን ሁሉ እንደሚያደርግ በዚሁ አጋጣሚ ልገልጽላችሁ እወዳለሁ። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች ሲካሄድ የቆየው ግጭት በኢትዮጵያ ካሉ ወቅታዊ ፈተናዎች አንዱ ነው። ጠቅላይ ሚኒስትሩ ለዚህ ግጭት በፍጥነት እልባት ማበጀት የሚፈልጉበት አንዱ ምክንያት ይህ እንደሆነ አስተያየት ሰጪዎች ይገምታሉ። የተመረጡት ከኦህዴድ ወይም ከኦሮሚያ ክልል ቢሆንም የሶማሌ ክልልን ጨምሮ ሁሉንም ኢትዮጵያውያን በእኩል እንደሚያገለግሉ ማሳየት ደግሞ ሌላው ምክንያታቸው ሊሆን እንደሚችል እነዚሁ አስተያየት ሰጪዎች አብራራሉ። ጠቅላይ ሚኒስትሩ የሳይንስና ቴክኖሎጂ ሚኒስትር በነበሩበት ወቅት የሥራ ባልደረባቸውና የአንድ ክፍል ዳይሬክተር የነበሩት ዶክተር ታሲስ አካባ እነዚህን ሐሳቦች ካንጸባረቁት አንዱ ናቸው። ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትር ሆኖ በሚመረጥበት ጊዜ እነዚህ መሬት ላይ ያሉትን ችግሮቹን መቅረፍ መቻል አለበት። ያሰባቸውን በዚህ ሀገር ላይ ለመስራት ያቀዳቸውን እቅዶቹን ሁሉ ለማሳካት ሰላም ወሳኝ ጉዳይ ነው። በህዝቦች መካከል ያለው መተማመን ወሳኝ ጉዳይ ነው። ስለዚህ በህዝቦች መካከል የነበሩትን መተማመኖቹ መልሶ ስፍራው ላይ ለማስገባት የግድ እርምጃ መወሰድ አለበት። የኢትዮጵያ ጠቅላይ ሚኒስትርነቱን ለነዚህ ሰዎች ማረጋገጥ መቻል አለበት። አንዳንድ ሰዎች አይጠፉም። ከኦሮሚያ ክልል ስለተመረጠ በሶማሌ ክልል ላይ ተጽዕኖ ሊያደርጉ ይችላሉ ብሎ የሚያስቡ ወገኖች አይጠፉም። ስለዚህ እነዚህ ነገሮች በወሬ ደረጃ ሄዶ እየሰፉ አቅጣጫ ከምስቱ ከዛ ቀደም ብሎ ሄዶ እነዚህን ነገሮች አቅጣጫ ማስያዙ በጣም ወሳኝ ነገር ስለሆነ መሄዳቸው ሪሊ እንደ አንድ አስተዋይ መሪ ለህዝብ የሚያስብ የህዝብን ችግር ቀዳሚ እንደሚያደርግ መሪ ተገቢ ነው ብዬ ነው የማስበው። ጉብኝቱ የታሰበለትን አዎንታዊ መልእክት ማስተላለፉንም ዶክተር ታሲሳ ያምናሉ ዶክተር አብይ እንደ ኢትዮጵያ ጠቅላይ ሚኒስትር ጅጅጋ ለሚገኙበት ጊዜ ለጅጅጋ ህዝብ የሚያስተላልፈው መልእክት አለ። እኔም የሁሉም ኢትዮጵያዊ ጠቅላይ ሚኒስትር እንጂ የአንድ ወገን ብቻ አይደለሁም፣ የመጣሁት ደግሞ ሰላምን ለማምጣት ችግሮቹን ለመፍታት ነው የምለው መልእክት ያስተላለፈ ይመስለኛል። ይህን በማድረጉ ይህንን ክፍተት ለመጠቀም የሚፈልጉ ሰዎች ክፍተቱን እንዳይጠቀሙበት ለሰላም አፋጣኝ የሆነ ምላሽ የሚገኝበትን ሁኔታ ያመቻቸ ነው። ለውጥ እንዲያመጡ በተለያዩ ጎራዎች በተሰለፉ ኢትዮጵያውያን ጭምር ተስፋ የተጣለባቸው የአዲሱ ጠቅላይ ሚኒስትር የየዕለት ተግባራት በርካቶች በትኩረት የሚከታተሏቸው ናቸው። ጊዜ ሳያጠፉ ከዋና ዋናዎቹ ችግሮች አንዱ ከሆነው ጉዳይ መጀመራቸውም የአመራር ዘይቤያቸው መገለጫ ነው ይላሉ ዶክተር ታሲሳ። የዶክተር አብይ አመራር ዘይቤ እንደዚህ ነው። ችግሮችን እያዩ አንድ ቁጭ የሚል ሰው አይደሉም። ሰዓትም አይገድባቸውም። በተለይ የሳይንስና ቴክኖሎጂ አብረን በምንሰራበት ጊዜ ሁኔታዎች ነበሩ ሌሊት ላይ በዝናብ ወቅት በጭቃ ውስጥ መሸከም የሚያስፈልጉ ሁኔታዎች ነበሩና በዛን ሰዓት የሳይንስና ቴክኖሎጂ ሚኒስትር ነኝና ሚኒስትር ነኝ የምል ስሜት አልነበራቸው። እንደ ማንኛውም ዜጋ እንደ ማንኛውም ዜጋ እንደ ማንኛውም ተራ ሰራተኛ ሆኖ ያንን ስራ ሌት ቀን ስሰሩ የነበረበት ሁኔታ ነበርና ይህ የሚያሳየኝ ምንድን ነው ሰርቶ የማሰራት አሳይቶ መንገዱ ይሄ ነው፣ አቅጣጫ የማሳየት ሁኔታ ሰዎች ደግሞ ይህም በመሆኑ ትረስት ዲቨሎፕ እያደረገ የሚሄድበትን ሁኔታ ያን ነገር የሚሰራ አይነት አመራር ነበራቸው በሳይንስና ቴክኖሎጂ ሚኒስቴር ውስጥ ምሳቃቸው። ከዶክተር አብይ ቀጣይ ተግባራት አንዱ የካቢኔ ሹምሽር ማድረግ አሊያም አዲስ ካቢኔ ማቋቋም ሊሆን እንደሚችል ምንጮች ይናገራሉ። ሰሞኑን ከሚኒስትሮች ጋር በተለያየ መልኩ የሚቀጥለው ስብሰባ ለዚህ መንገድ እንደሚጠርግ ይጠበቃል። እስካሁን በነበረው የኢህአዴግ አሰራር የሚኒስትሮች ሹመት በኮሚቴ ጭምር የሚካሄድ ነው። በዚህ አሰራር የአራቱ አባል ድርጅቶች ሊቃነ መናብርት፣ እንደዚሁም ምክትሎቻቸው የተካተቱበት ኮሚቴ የእጩ ተሿሚዎችን ዝርዝር ለጠቅላይ ሚኒስትሩ ሲያቀርብ ይታወሳል። ጠቅላይ ሚኒስትሩ ያንን ዝርዝር የማስተካከል ወይም ያለመቀበል መብት ቢኖራቸውም ውሳኔው እስከ ኢህአዴግ ስራ አስፈጻሚ ኮሚቴ ድረስ የሚሄድ መሆኑን ምንጮች አብራርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጅጅጋ ያደረጉት ጉብኝት በዚህ ኃላፊነት ከተሾሙ በኋላ የመጀመሪያቸው ነው። ወደ ሌላ ክልል የሚካሄድ ተጨማሪ ጉብኝት እንደሚኖርም ምንጮች ተናግረዋል።